ደቡብ አፍሪካ ከአፓርታይድ ስርዓት ከተላቀቀች እንደ ጎርጎሮሳውያን ዘመን አቆጣጠር ከ1994 ዓ ም ወዲህ የተሻለ ኑሮ ፍለጋና በሀገራቸው በሚፈጠሩ የፖለቲካ አለመረጋጋት ሳቢያ የሚሰደዱ ዜጎችን በማስተናገድ ላይ ትገኛለች። በሌላ በኩል ደግሞ እነዚሁ የትውልድ ቀያቸውን ለቀው በሰላም እንኖራለን ብለው የመጡ ስደተኞች በአንዳንድ የሀገሪቱ ዜጎች ስራችንን ቀምተውናል በሚል የጥላቻ ሰለባ ከመሆናቸው ባሻገር በየጊዜው የህይወት መጥፋት፣ የአካል ጉዳትና የንብረት መውደም ጥቃት ኢላማ የሆኑ ይገኛሉ። ሰሞኑን ደግሞ ሀገሪቱ በህጋዊ መንገድ የተቀበለቻቸውን የኢትዮጵያና የሶማሊያ ስደተኞች የመኖሪያ ፈቃዳቸውን ለማደስ ፕሪቶሪያ በሚገኘው የማራባ ስታድ የስደተኞች ማስተናገጃ ማዕከል ለወራቶች መጉላላት ደርሶብናል ብለዋል። በማራባ ስታድ የስደተኞች ማስተናገጃ ማዕከል ያገኘኋቸው ኢትዮጵያውያን ስደተኞች መካከል ሰለሞን ጌትነትና አብነት አበበ የሚከተለውን ብለውናል። ግን በህጋዊነት ነው የመጣ ነው። በፊት ቲሮ ነበረ። ከቲሮ ወደዚህ ተጠራ። ወደ ውስጥ እንዳልገባ ከለከለ። እነሱ በቃ በብርና በኃይል በጉልበት ወደ ፖሊሶች ስንሄድ ፖሊሶቹም አይረዱንም። ጠዋት ነው እዚህ መተን የምንሰለፈው፣ ግን ሰልፋችንን ጠብቀን አያስተናግዱንም። አይመቱና ብዙ ሰዎች ይዘረፋሉ። በዛ ላይ ሌቦችም አሉ። ያው መብታችን እየተጠበቀ አይደለም። እንደ ጎርጎሮሳውያን ዘመን አቆጣጠር በ2009 ዓ ም ወደ ደቡብ አፍሪካ የገባው የሶማሊያው ስደተኛ መሐመድ ዶል ሐሰን በበኩሉ የሚከተለውም ብሎናል። አራት ልጆች አሉኝ። 1500 ኪሎ ሜትር ከኖርዘን ኬፕ ተጉዤ ነው የምመጣው እስካሁን ጥሩ የሆነ የስደተኝነት ወረቀት አግኝቼ አላውቅም አንዳንዴ የሦስት ወር የስድስት ወር ወረቀት ይሰጡኛል የፈለጉትን ነው የሚያደርጉት ከፈለጉ ሳምንት የሚቀጥለው ሳምንት ይሉሃል የሆነ የመብት ነገር ስታቀርብ ፖሊስ ይመትሃል ያስርሃል የመንግሥት ሥራ ምን እንደሆነ አይገባኝም በቃ ሁል ጊዜ ትግል ነው የስደተኞችን ጉዳይ የሚመለከተው የደቡብ አፍሪካ የአገር ውስጥ ጉዳይ ሚኒስቴር ሚኒስትር መሉሲ ጊጋባ አሁን በደቡብ አፍሪካ የስደተኞች ቅበላና መስተንግዶ የሚደርስባቸው እንግልት የሀገሪቱን ደረጃ ዝቅ አያደርገውም ወይ ለምንድን ነው የማስተካከያ እርምጃ የማትወስዱት የሚል ጥያቄ አቅርበላቸው እሳቸውም መረባስታድ የሀገሪቱን ደረጃ ዝቅ አያደርገውም መምሪያው በመብራ ስታድ የሚገኘውን አሰራር በማሻሻል ላይ ይገኛል። ለጊዜው ምንም አይነት ችግር ይኑርበት ምክንያት የሆነውም አዲሱን አሰራር ዘዴ በሚቀጥለው ሳምንት በይፋ እንጀምራለን። ባለፉት ጥቂት ዓመታት በጣም ጥቂት የሀገር ውስጥ ጉዳይ ሠራተኞች ለእስር ተዳርገዋል። ምክንያቱም በጉበኝነትና በሙስና ውስጥ በመሳተፋቸው አብዛኞቹ ተሳታፊ ሰዎች ከመስሪያ ቤቱ ውጭ የሆኑ በደቡብ አፍሪካ ውስጥ ያሉና ወይም በየአህጉሩ የሚገኙ የተደራጁ የወንጀለኞች ቡድን ይገኙባቸዋል። የሀገሪቱን የጥገኝነት አሰጣጥ ስርዓትን በሚቀጥሉት አምስት ዓመታት መሠረታዊ ለውጦችን እናደርጋለን። ስለሆነም ምናልባትም ሙስናና ጉበኝነት የሌለው የጥገኝነት አሰራር ስርዓቱ መሠረታዊ ለውጥ ያደርጋል። ከከፍተኛ የሙስና ክስተቱ ጋር በተያያዘ ጉዳይም እኛንም ያስጨንቀናል። መላኩ አየለ ፕሪቶሪያ